ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በጣም ነው ደስ ያለን ያው እንደምታዩ እዚህ ሁሉም ሃይማኖት አባቶች ቅዱስ ፓትርያርኩን ጨምሮ የእስልምናው ፕሬዚዳንት፣ ካርዲናል፣ ሌሎችም ሁሉ ተገኝተዋል እና ይሄ ትልቅ ደስታ የፈጠረ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ ናቸው። ዝርዝሩ በዕለቱ አብይ ርዕሳችን ይቀርባል። ጤና ይስጥልን፣ እንደምናመሻችሁ፣ የተከበራችሁ አድማጮቻችን የዛሬ ማክሰኞ ሰኔ 19 2010 ዓ ም አስተናጋጆቻችሁ አዲሱ አበበና አዳነች ፍስሐየንን። ፕሮግራሙን ንጉሥ ታምሬ ይመራል። አብራችሁን ታማሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜና እናሰማለን። መልካም ምሽት። የኤርትራ ከፍተኛ መልእክተኞች ቡድን ከኢትዮጵያ ስለቀረበው የሰላም ጉዳይ ለመነጋገር ዛሬ አዲስ አበባ ገብቷል። የኤርትራ ፕሬዚደንት ኢሳያስ አፈወርቂ ባለፈው ሳምንት የሀገራቸውን የሰማዕታት ቀን እለት ባደረጉት ንግግር መልእክተኞች ለመላክ ቃል ገብተው ነበር። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የድንበር ጦርነቱን ለማቆም እንደ አውሮፓ አቆጣጠር በ2000 ዓ ም የተፈረሙን ውል ለማክበር ቃል በገቡት መሰረት ነው የኤርትራ ልኡካን አዲስ አበባ የገቡት ዛሬ። ግልገል ግቤ አንድና ግልገል ግቤ ሁለት ሃይድሮ ኤሌክትሪክ ኃይል ማመንጫዎች መካከል በሚገኝ ትልቅ ማከፋፈያ የኤሌክትሪክ ኃይል ትራንስፎርመር ላይ ቃጠሎ ደርሷል። ቆንጅታዬ ማምሻውን የኢትዮጵያ ኤሌክትሪክ ኃይል መስሪያ ቤት ባለስልጣን አነጋግራለች። ቃጠሎ እንደደረሰ በተለያዩ አካላት ወዲያውኑ በተደረገ ርብርብ ወደ ሌላ እንዳይዛመት ለመከላከልና እሳቱን ማጥፋት መቻሉን እንዲሁም የኤሌክትሪክ ኃይል ተቋርጦባቸው ከነበሩ ከተሞች አብዛኞቹ አገልግሎቱን እንዲያገኙ መደረጉን ነው ማምሻውን ያነጋግርኳቸው ኳቸው የኢትዮጵያ ኤሌክትሪክ ኃይል የውጭ ግንኙነት ዲሬክተር አቶ ምስክር ነጋሽ የገለጹት በሰው ላይ የደረሰ ጉዳት የለም ብለዋል። ዛሬ ከጠዋቱ አምስት ሰዓት ከአርባ አምስት አካባቢ በግልገል ግቤ አንድና በግልገል ግቤ ሁለት መካከል ከሚገኘው ሰኮሮ ላይ ባለ አራት መቶ ና ባለ ሁለት መቶ ሰላሳ ኪሎ ከፍተኛ የኤሌክትሪክ ኃይል ማከፋፋይ አካባቢ አለን። አንድ ትራንስፈርመር ነው የተቃቀለው እና ወደ ሌሎችም እንዳይዛመት የጅማን የሳት አዳጋ መቆጣጠሪያ የጅማ አየር መንገድ እና ሲቪላይዜሽን፣ የሀገር መከላከያ ሰራዊት እና የተኮሮ አስተዳደር ና ህዝቡ የጋራ ርብርብ ሳይዛመት ተኩል አካባቢ ለማጥፋት ተችሏል። በዛሬው ቃጠሎ ሳቢያ አገልግሎት ተቋርጦባቸው የነበሩት ከተሞች አገልግሎቱ እንደተቀጠለላቸው የገለጹት አቶ ምስክር የቃጠሎ መነሾ ቴክኒካዊ መሆኑን እንደተረዱ ነው ያመለከቱት። ማስተላለፊያ መስመሮች ማከባቢያ ጣቢያዎችን ከሌሎች አበዳድሮ ለመስጠት ተችሏል። እነ በአሁኑ ሰዓት አጠቃላይ ሆሳና፣ ጅማ፣ አጋሮ፣ ቦንጋ የኤሌክትሪክ ኃይል አግኝተዋል ሚዛንና ቴፒን ቀጥሎ እንዲያገኙ ይደረጋል። ይኸው ነው እንግዲህ፣ መልካም ዜና ነው። የቃጠሎ መነሾ ምን እንደሆነ ታውቋል። አቶ ምስክር እንግዲህ እዛው ቦታው ላይ ያሉ ሰራተኞችም ይሁን ትራንስሚሽን ኦፕሬሽን ስራ አስፈጻሚ ከክረምቱ ጋር በተያያዘ በገጠመ ቴክኒካዊ ችግር መሆኑን ያረጋገጡልኝ፣ በትራንስፎርመሩ ላይ የደረሰውን ጉዳት ከወዲሁ ባላቸው መረጃ ረጅም ጊዜ ያገለገለ መሆኑን ታሳቢ ባደረገ ግምት መሰረት እስከ 650 ሺህ ዶላር ገደማ ሊሆን እንደሚችል አክለው ገልጸዋል። የመከላከያ ሚኒስትርና የኮማንድ ፖስት ሴክሬታሪያት የነበሩት አቶ ስራጅ ፈጌሳ ከደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ምክትል ሊቀመንበርነት መልቀቃቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ገልጿል። የዲሄድን ምክትል ሊቀመንበር አቶ ስራጅ ፈጌሳ ከምክትል ሊቀመንበርነታቸው መነሳት እንደሚፈልጉ ባቀረቡት ጥያቄ መሰረት ድርጅቱ ተቀብሎት እንደለቀቁ ተገልጿል። አቶ ሲራጅ የፌዴራል ትራንስፖርት ባለስልጣን ሚኒስትር ዲኤታ በአቶ ሚሊዮን ማቴዎስ እንደተተኩ ታውቋል። ትላንት የድርጅቱ ሊቀመንበር አቶ ሽፈራው ሽጉጤ ለቀው በቦታቸው የህዝብ ተወካዮች ምክር ቤት አፈ ጉባኤ ወይዘሮ ሙፈሪያት ካሚል መተካታቸው ይታወሳል። የዩናይትድ ስቴትስ ከፍተኛ ፍርድ ቤት የትራምፕ አስተዳደር በአምስት ሙስሊሞች በሚበዙባቸው ሀገሮች ላይ የጣለውን የጉዞ ገደብ ዛሬ ለጥቂት እንዲጸና አድርጓል። ፕሬዚዳንት ትራምፕ ከአጨቃጫቂው ፖሊሲዎቻቸው በአንዱ ድል አግኝተዋል ማለት ነው። ፕሬዚዳንቱ በዩናይትድ ስቴትስ የኢሚግሬሽን ሕግ መሠረት በሀገሪቱ ብሔራዊ ጸጥታ ላይ ስጋት ከሚያሳድሩ የውጭ አገሮች የሚደረገውን ጉዞ የመገደብ ሕገ መንግሥታዊ ሥልጣን አላቸው በሚል ነው ከፍተኛው ፍርድ ቤት አምስት በአራት ድምፅ የወሰነው። የዩናይትድ ስቴትስ ከፍተኛ የድንበር ማስጠበቅ ባለሥልጣን በአሁኑ ወቅት ማንኛውም ሕገወጥ በሆነ መንገድ ወደ ሀገሪቱ የሚገባ ሰውን ማሰርና መክሰስ የሚለውን የትራምፕ አስተዳደር ፖሊሲን ባለሥልጣኖች ማስፈጸም እንዳልቻሉ ትላንት አምነው ተቀብለዋል። ባለሥልጣኖች ልጆችን ከወላጆቻቸው ሳይነጥሉ ለመክሰስ የሚቻልበትን ዘዴ እያጠኑ መሆናቸው ታውቋል። የጉምሩክና የድንበር ጥበቃ ኮሚሽነር ኬቪን መክሊነን ቴክሳስ ሆነው ለጋዜጠኞች በተናገሩት መሠረት ፕሬዚደንት ትራምፕ ባለፈው ሳምንት የፍልሰተኛ ቤተሰቦች ልጆችን ከወላጆቻቸው የመነጠሉ ተግባር እንዲቆም የሚያዝ ፊርማ ከፈረሙ ወዲህ ፍልሰተኛ ቤተሰቦችን ወደ ክስ ማቅረቡን አቁመዋል። ፕሬዚዳንት ዶናልድ ትራምፕ ሞተር ብስክሌት አምራቹ ኩባንያ ሃሊ ዴቪድሰን የአውሮፓ ህብረት በዩናይትድ ስቴትስ በተመረቱ ብስክሌቶች ላይ ከባድ ቀረጥ ለማስከፈል በመወሰኑ አብዛኛውን የማምረት ሥራውን ወደ ውጭ አገሮች አስወጥቷል በማለት ዛሬ ከሰውታል። ፕሬዚዳንት ትራምፕ በተከታታይ በትዊተር ባስተላለፉት መልእክት እውቁን አሜሪካዊ አምራች ኢላማ አድርገዋል። ሃርሊ ዴቪድሰን በምንም አይነት በውጭ አገር መስመራት የለበትም ብለዋል። የሃርሊ ዴቪድሰን የሞተር ብሽክሌት አምራች ኩባንያ በበኩሉ የአውሮፓ ህብረት በእያንዳንዱ ወደ አውሮፓ በሚልከው ብሽክሌት ዋጋ ላይ 2200 ዶላር እንዲጨምርበት ገልጧል። ይህ ማለት በስድስት ወራት ውስጥ 45 ሚሊዮን ዶላርስ በአመት ደግሞ ከ90 እስከ 100 ሚሊዮን ዶላርስ ሊያስከፍል እንደሚችል አስረድቷል። የኩባንያው ብሽክሌቶች በዩናይትድ ስቴትስ ሲሸጡ ከፍተኛ ቀረጥ እንደሚደነገግበት ማወቅ አለበት ሲሉ ፕሬዚዳንት ትራምፕ አስጠንቅቀዋል። ሁለት የእስራኤል ሚሳይሎች በደማስቆ ዓለም አቀፍ አይሮፕላን ማረፊያ አጠገብ ያሉ ኢላማዎችን መቷል ሲል የሶሪያ መንግሥት ሚዲያ ዛሬ ከሷል። ሳና የተባለው የሶሪያ የዜና አገልግሎት ስላደረሰው ጉዳት አልተናገረም። ብሪታንያ ሆኖ የሶሪያን ጉዳይ የሚከታተለው የሰብአዊ መብት ቡድን ግን ሚሳይሎቹ የመንግስት ደጋፊ ሚሊሻዎች የመሳሪያ መጋዘን ነው ተብሎ የሚጠረጠር ቦታን መጥቷል ይላል። እስራኤል በሶሪያ ግጭት ወቅት በተደጋጋሚ የአየር ድብደባ ስታካሄድ ቆይታለች። ሊባኖስ ላለው በኢራን የሚደገፍ ሂዝቦላህ የሚላክ መሳሪያን ለማቆምና ኢራን በሶሪያ ላይ ሕልውና እንዳይኖራት ለመከላከል የምትወስደው እርምጃ ነው ተብሏል። ታይላንድ ላይ በአንድ ትልቅ ዋሻ ውስጥ በደረሰ የውሃ መጠቅለቅ ምክንያት መውጫ አጥተዋል የተባሉትን አስራ ሁለት በአስሮች ዕድሜ ክልል ውስጥ ያሉ የእግር ኳስ ተጫዋቹንና አሰልጣኞች የሚፈልጉ የጥረት የመፈለጉ ጥረት ለአራተኛ ቀን ቀጥሏል። ልጆቹና አሰልጣኛቸው ከልምምድ ቦታ ሳይመለሱ ከቀሩ በኋላ ነበር ባለፈው ቅዳሜ መጥፋታቸው የተገለጠው ዋሻ ውስጥ ፍለጋ የተጀመረው ብስክሌቶቻቸውና የኳስ ጨዋታ ጫማዎቻቸው በዋሻው በር አካባቢ ከተገኙ በኋላ ነው። አድማጮች ዜናችን እዚህ ላይ አበቃ። የተከበራቸው አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን አብይ ርዕስ የኤርትራ መንግስት ከፍተኛ የልዑካን ቡድን ከሃያ ዓመታት በኋላ ለመጀመሪያ ጊዜ አዲስ አበባ ገብቷል። በጠቅላይ ሚኒስትር አብይ አህመድ የቀረበውን ጥሪ ተከትሎ ሁኔታዎችን ለመመርመር የመጣው የልኡካን የገባው የልኡካን ቡድን ውጭ ጉዳይ ሚኒስትር ኦስማን ሳልህ ና የኤርትራ ፕሬዚደንት ኢሳያስ አፈወርቅ ከፍተኛ አማካሪ የማነ ገብረ አብ የሚገኙበት ነው። ዕለቱን ታላቅ ሲሉ የገለጹ በአቀባበሉ ስነ ስርዓት ላይ የተገኙ አንዳንድ ኢትዮጵያውያን የተጀመረው የሰላም ጥረት ውጤት እንደሚያስገኝ ተስፋቸውን አንጸባርቀዋል። ዛሬ በቦሌ አይሮፕላን ማረፊያ የተካሄደውን የአቀባበል ስነ ስርዓት የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። የኤርትራ ባንዲራ በቦሌ መንገድ ግራና ቀኝ ተውለበለበ። ባለፉት 20 ዓመታት ያልታዩ እንግዶች አዲስ አበባ አረገጡ። አዎ ኤርትራውያኑ አዲስ አበባ ገብተዋል። የሰላም ሂደቱም ይበልጥ ተስፋ አሳድረዋል። እንደ ፕሬዝዳንት ኢሳያስ አፈወርቂ ከፍተኛ አማካሪያቸው የማነ ገብረአብና የውጭ ጉዳይ ሚኒስትር ኦስማን ሳላህ የሚገኙበት ቡድን ነው ዛሬ ወደ ኢትዮጵያ የመጣው አቀባበሉም የተዘረጋውን የሰላም እጅ የሚመጥን ጠፍቶ ለተገኘ የአብራክ ክፋይ የሚገባ ሆኖ ታይቷል። ይህ በስፍራው የተገኙ አንዳንድ ኢትዮጵያውያን አስተያየት ነው። ጠቅላይ ሚኒስትር አብይ አህመድና ኤርትራውያኑ ባለስልጣናት የተለዋወጡት ሰላምታም ያለፈውን የረሳ መጪውን በተስፋ የተመለከተ ፈገግታ ያጀበው አክብሮት የተቀላቀለበት ነበር። ሚኒስትሮች፣ የሃይማኖት አባቶች፣ ኢትዮጵያውያን የኦሎምፒክ ሜዳሊያ ባለቤት አትሌቶች፣ ታዋቂ አርቲስቶችና ሌሎችም በአቀባበሉ ስነ ስርዓት ላይ ተገኝተዋል። በዚህ ሰዓትም ለኤርትራ የልዑካን ቡድን ክብር በብሔራዊ ቤተ መንግስት የራት ግብዣ እየተካሄደ ይገኛል። የአሜሪካ ድምፅ በአቀባበሉ ላይ ቢገኝም ይህኛውን ስነ ስርዓት ለመዘገብ አልተፈቀደለትም። በተለይ የአቀባበሉን ስነ ስርዓት እየተመለከቱ አስተያየት ሰጪዎች ግን ውጤቱም እንደሚያምር ተስፋቸውን እየገለጹ ነው። ዋና ዋና የኢትዮጵያ ሃይማኖቶችን ያቀፈው የኢትዮጵያ የሃይማኖት ተቋማት ጉባኤ እንዲያውም ሂደቱን ለማገዝ ጥያቄ ማቅረቡን ያስታወቀው የጉባኤው ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ ይሄንኑ ነው ለአሜሪካ ድምፅ ያብራሩት። በጣም ነው ደስ ያለን። ያው እንደምታየው እዚህ የሁሉም ሃይማኖት አባቶች ቅዱስ ፓትርያርኩን ጨምሮ የእስልምናው ፕሬዚዳንት፣ ካርዲናል፣ ሌሎችም ሁሉ ተገኝተዋል እና ይሄ ትልቅ ደስታ የፈጠረ ነው። ለበርካታ አመታት የሃይማኖት አባቶች ይሄ ውይይት እንዲጀምር እርቅ እንዲፈጠር ከፍተኛ ጥያቄ ሲያቀርቡና ግፊት ሲያደርጉም እንደነበረ በተለያዩ መድረኮቻችን ስናነሳ እንደነበር በሰነድም ለቀድሞ ጠቅላይ ሚኒስትራችን አቅርበን ነበረ አሁን ዶክተር አብይ ከመጡ በኋላ በሀገር ውስጥም ከጎረቤት ሀገራትም በተለይም ደግሞ ከኤርትራ ጋራ እንዲጀመር ያደረጉት ውይይት እጅግ በጣም የሚያስደስት ነው። ሁሉም ሃይማኖቶች በደስታ እንግዶቹን ለመቀበል ያው እዚህ ነው የምናየው። አብርን ነው ያለ ነው። በቀጣይነት ደግሞ ምን ይሆናል? እናንተ ሚና በቀጣይነት እሱ ላነሳው ነበር። እንግዲህ በቀጣይነት በዚህ በድርድር ውስጥ በሚኖረው በውይይት ውስጥ በሰላምና በእርቅ እንዲጠናቀቅ ከሁለቱም በኩል እንግዲህ በኢትዮጵያውም በኤርትራም በኩል ያሉ የ የሃይማኖት ተከታዮች ናቸው። ስለዚህ የሃይማኖት አባቶች ለመንግስትም፣ ለሃይማኖት፣ ለህዝቡም ለሁለቱም ሀገር ህዝቦች አሁን የተጀመረው ተጠናክሮ እንዲቀጥል የራሳቸውን በጎ አስተዋጽኦ እያደርጋሉ። የድርድሩም አካል እንድንሆን የውይይት አካል ያው መንግስት ነው የሚደራደረው ግን በዛ ውስጥ እኛ ሮል እንዲኖረን ለክቡር ጠቅላይ ሚኒስትራችን ለዶክተር አብይ አቅርበናል። በጎ ምላሽም ከዛ ይጠበቃል። ይህ እየሰሩ ያሉት ስራ ደግሞ የሃይማኖት ተቋማትንና ተከታዮችን ያማከለ ሃይማኖታዊ ሴትን። ከበረ ስራ እየሰሩ ስለሆነ አብረናቸው ከጎን ቆመን መደገፍ ነው ዋና ስራችን። ኤርትራውያኑ ባለስልጣናት ከ ሀያ ዓመታት በኋላ ወደ ኢትዮጵያ መምጣታቸው የሰላም ሂደቱን መጀመሩ በአቀባበሉ ስነ ስርዓት ላይ በተገኙ ኢትዮጵያውያን ላይ የተለየ ስሜት ፈጥሯል። እናትና ልጅ ተገናኙ ብለዋል አንጋፋው የማስታወቂያ ባለሙያ ውብሸት ወርቅ ለማ የኔ ስሜት በጣም የላቀ ነው። እናትና ልጅ ተለያይተው የነበሩ እናትና ልጅ ተገናኙ ማለት ነው። ኤርትራ ወደ ኢትዮጵያ ስትመጣ፣ ይሄ ዴሌጌሽን ወደዚህ ሲመጣ ደግሞም እኛ ጋር በእውነቱ ክቡር ጠቅላይ ሚኒስትራችን ዶክተር አብይ ጥሩ መሪ ስለሆኑ ያው እዚህ ድረስ መጥተው እንደኛ ተቀብለዋቸዋል። ለኤርትራውያን ይሄ ትልቅ ደስታ ነው፣ ትልቅ ድል ነው። ስለዚህ እናትና ልጅ ተቀላቀሉ ነው የሚለው። ዛሬ እንግዲህ ከዚህ በኋላ ነው እንግዲህ ዋናው ነገር የሚካሄደው፣ ውይይቱ የሚካሄደው፣ ውጤቱ ያስገኛል የሚል ተስፋ አለው። እንግዲህ የሚያጠግብ እንጀራ ከመጣዶ ያስታውቃል ይባላል በሀገራችን። አዣማምሮ ጥሩ ከሆነ አፈጻጸሙ ጥሩ እንደሚሆን ተስፋ አደርጋለሁ። እኛ ኤርትራውያን እንፈልጋቸዋለን፣ እነሱ ደግሞ ይፈልጉናል። ስለዚህ እሽ ኖራል ብዬን ማጨራረሱን ማሳመር ነው። ታዋቂው የሥነ ጽሑፍ ሰው ዲያቆን ዳንኤል ክብረትም ተመሳሳይ ሀሳብ አንጸባርቋል። እኔ በጣም ይሄ ለብዙ ዘመናት ተለይቶ የኖረ። ወንድም ወይም እህት መጣ ሲባል የሚሰማ ስሜት አለ አይደል? ሰፈሩ በሙሉ ሽንኩርት ይልጣል፣ ድንች ከትፋል፣ ወጥ ይሰራል፣ እንጀራ ይጋግራል። ምን ይላል? ያ አይነት ስሜት ነው የተሰማኝ ነኝ በጣም ለምን እንደሆነ አላውቀውም ግን ውስጤ እንደዚህ አይነት ስሜት አለ እንግዲህ ክቡር ጠቅላይ ሚኒስትሩም ተገኝተው ተቀበሏቸዋል ጠቅላይ ሚኒስትር ዶክተር አብይ አህመድ ሰላምታው ሞቅ ያለ ነበር ፈገግታ የተሞላበት መሆኑን አይተናል ከዚህ በኋላ የሚኖረው ነገር ነው ዋናው ነገር እንግዲህ ምን ተስፋ ታደርጋለህ አንተ እኔ ድልድይ ይገነባል ብዬ ተስፋ አደርጋለሁ የጥላቻ እና የጦርነት የመራራቁ ነገር አልፎ ሁለት በጣም ልዩ ታሪክ ያላቸው ሀገሮች ወደ መሆን ልክ ሁለት ዳር የመሰረቱ እህቶ አመቾች የሚኖራቸው አይነት ህይወት ይኖራል ብዬ ነው የምገምት። ምክንያቱም ሁለቱ ነገሮች ያልጠበቋቸው ናቸው። አንደኛ ብዙ ጊዜ ድርድሮች ምኖ ሲካሄዱ ሶስተኛ ሀገር ውስጥ ነው የሚደረጉት፣ ግን በቃ ሰብረው የኤርትራ ልዑካን ቡድን አዲስ አበባ መጡ የሚለው አንድ ነገር ነው። ሁለተኛ ብዙ ጊዜ ጠቅላይ ሚኒስትርም ጠቅላይ ሚኒስትር ፕሬዚዳንትም ፕሬዚዳንት ምክትልም ምክትል ሲቀበሉት ነው የማውቀው። በእኔ እውቀት ደረጃ ፕሮቶኮሉ እንደዛ ፕሮቶኮሉ ፕሮቶኮሉም ተሰብሮ ዛሬ ጠቅላይ ሚኒስትሩ ምክትሉ ለመቀበሎ ይሄ ለኤርትራ እየተደረገ ነው። በቃ ለወንድ ለጠፋ ወንድ ማህል አለ። አይ፣ ግን ተው ለማታውቅ ለሚናፍቅ ወንድም የተደረገ ነው የሚመስለኝ እንጂ ፕሮቶኮሉ የሚያዘው ይሄን አይመስለኝም። እና የተሄደበትን ርቀት ሳየው በጣም ተስፋ አደርጋለሁ። ከ20 ዓመታት በፊት ለማፋሳሽ ጦርነት ያካሄዱት ኢትዮጵያና ኤርትራ ለዓመታት በፍጥጫ ውስጥ ቆይተዋል። አሁን ካለው ወጣት ትውልድ አብዛኛውም የሁለቱን ሀገራት የፍቅር ጊዜ አያስታውስም። ኢትዮጵያ የአልጀርስን ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ ለመቀበልና ለመተግበር መወሰኗ ግን እነሆ ሌላ የሰላም በር ከፍቷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ መጽሔት ተሸጋግረናል። የመላው አንድነት የመላው ኢትዮጵያ አንድነት ድርጅት ሰማያዊ ፓርቲና ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሰኔ 16 ቀን ለጠቅላይ ሚኒስትር አብይ አህመድ ድጋፍ ለመስጠት በወጣው ሕዝብ ላይ የተሰነዘረውን የቦምብ ጥቃት አወገዙ። መኢአድ ዕለቱ ለሰማዕታትና ለብሔራዊ አንድነት የመታሰቢያ ቀን ሆኖ በየዓመቱ እንዲከበር ጥሪ አቅርቧል። ሰማያዊ በበኩሉ የኢትዮጵያን ሉዓላዊነትና የህዝቧን መፈቃቀር በጠንካራ ተቋሞች መመስረት ያስፈልጋል ይላል። መለስካቸው አማ ዝርዝሩን ይዟል። የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ ይፋ ባደረገው መግለጫ ባለፉት 27 ዓመታት በኢህአዴግ መንግሥት ተፈጽሟል ያላቸውን ስህተቶችና ጥፋቶችን ካስታወሰ በኋላ የቅርብ ጊዜውን ሁኔታ በተለየ አቅጣጫ እየተመለከተው እንደሆነ ያስገነዝባል። በኢህአዴጎች የተመረጡት የኢትዮጵያ ጠቅላይ ሚኒስትር ይላል መግለጫው፣ ክቡር ዶክተር አብይ አህመድ በዚህ ጥቂት ጊዜ ውስጥ እያራመዱት ያለው ፖለቲካ ኢትዮጵያዊነትንና አንድነትን አጉልተው የሚያሳዩ በመሆናቸው ካለፉት ጠቅላይ ሚኒስትሮች በተለየ መልኩ ኢትዮጵያዊነትንና አንድነትን በማራመድ ሰፊ ሚና ተጫውተዋል ይላል። በመቀጠልም የአዲሱ ጠቅላይ ሚኒስትር እርምጃ ያልጣማቸው ወገኖች እንዳሉ የጠቆመው የመያድ መግለጫ ሰኔ 16 ቀን 2010 ዓ ም በመስቀል አደባባይ ለዶክተር አብይ ድጋፍ ለመስጠት በወጣው ህዝብ ላይ የተፈጸመውን ድርጊት የአሸባሪነት አባዜ የተጠናወታቸው አካላት ተግባር ነው ሲል በጥብቅ ይኮንናል። በመቀጠልም ለመንግሥት ጥያቄዎችን አቅርበዋል አቶ ይበቃል ደሳለኝ የድርጅቱ የወጣቶች ጉዳይ ኃላፊ ለአንድነትና ለፍቅር ሲሉ ውድ ህይወታቸውን ለከፈሉ ወገኖቻችን ሰኔ 16 ቀን የሀዘን ቀን ሆኖ እንዲታወጅና ና የአንድነት ቀን ተብሎ በብሔራዊ በዓል ሆኖ እንዲታወጅ እንጠይቃለን። ችግሩ ከመከሰቱ በፊት ስራቸውን በተገቢ ሁኔታ ያላከናወኑና በእነሱ እንዝላልነት ለተፈጠረው የጸጥታ ችግር መንስኤ የሆኑ የፀጥታ አስከባሪ ኃላፊዎች ላይ መንግስት የጀመረው ምርመራ ተጠናክሮ እንዲቀጥል አጥብቀን እንጠይቃለን። ሰማያዊ ፓርቲና መድረክ ያወጧቸው መግለጫዎች ባለፈው ቅዳሜ በመስቀል አደባባይ የተፈጸመውን ጥቃት በተመሳሳይ መልኩ አውግዘዋል። ሰማያዊ ፓርቲ ከዚህ ያለፍ ብሎም ሌሎች በአሁኑ ወቅት ተጨማሪ ችግሮች ናቸው ያላቸውን አንስቷል። በተለያዩ የአገሪቱ ክፍሎች የሚታዩትን በማኅበረሰቦች መካከል የሚፈጠሩ ግጭቶችንም አሳሳቢ ናቸው ብሏል። በኤርትራ መንግሥትና በኢትዮጵያ መንግሥት መካከል ሊደረግ ነው የተባለውም ውይይት በጥንቃቄ መያዝ እንዳለበት ያሳስባል። ባጭሩ የኢትዮጵያን ሉዓላዊነትና የሕዝቦቿን መፈቃቀር በጠንካራ ተቋማዊ አደረጃጀቶች ላይ መገንባት ይኖርበታል፣ ሲል ጥያቄ ያቀርባል። አቶ አበባ ካሉ የፓርቲው የህዝብ ግንኙነት ኃላፊ። በመሆኑም በየቦታው እየተከሰቱ ያሉ ቀውሶችን በዘላቂነት ለመፍታት ኢህአዴግ ከተቋሚዎች ጋር እውነተኛ ድርድር ማድረግ መጀመር አለበት። በየአካባቢው የአገር ሽማግሌዎችን፣ የሃይማኖት አባቶችና ምሁራንን በመያዝ ሰላምና እርቅን የመፍጠር ስራ መሰራት አለበት። በቀጣይም የተቋማትን ነጻነትና ገለልተኛነት ማረጋገጥ፣ ኢህአዴግ በፓርላማ ያጸደቃቸውን አፋኝ ህጎች የመሰረዝ ወይም የማሻሻል። ህገ መንግስታዊ ማሻያን በማድረግ ዘላቂ የሆኑ አገር የማረጋጋት ስራዎችን መስራት ቅድሚያ ሊሰጠ ይገባል ብለን እናምናለን። በሌላ በኩል ህዝብ የራሱን መብት ለማስከበር ጥያቄዎቹን በህግ አግባብ መጠየቅ እንጂ የሌላውን ብሔርና ኢትዮጵያዊ ወገኑን ነፍስ ማጥፋትና ንብረት ማውደን ተገቢ ባለመሆኑ ሁሉም ኢትዮጵያዊ እንዲገነዘብ ይገባል። በሌላ በኩል ደግሞ ቀድሞ የኢትዮጵያ ሰብዓዊ መብቶች ጉባኤ ዛሬ ተመሳሳይ መግለጫ አሰራጅቷል። በመግለጫው ላይ ጠቅላይ ሚኒስትር አብይ አህመድ ላለፉት ጥቂት ወራት ላሳዩት በጎ ጅማሮና ላስመዘገቡት መልካም ውጤት እውቅናና ድጋፍ ለመስጠት በተጠራው ሰላማዊ ሰልፍ ላይ የተፈጸመውን የቦምብ ጥቃት በጽኑ እንደሚያውግዝ ገልጿል። አክሎም ጠቅላይ ሚኒስትሩ ላለፉት ሁለት ወራት እጅጉን አስፈሪ የነበረውን የሀገራችንን የሰብአዊ መብት አያያዝ ለማሻሻልና በዜጎች መካከል መተማመን ይፈጠር ዘንድ ለወሰዷቸው ገንቢ እርምጃዎች ሰመጉ እውቅና ይሰጣል ብለዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ዛሬ በዓለም ዙሪያ በጭካኔ ይዞታ ላይ የቆዩ ሰዎች የድጋፍ ቀን ነው። በዚህ ቀን በእስር ቤቶች ውስጥ እያሉ የጭካኔ ተግባር የተፈጸመባቸው ሰዎችም ይታወሳሉ፣ ድጋፍም ይሰጣቸዋል። ጽዮን ግርማ በኢትዮጵያ እስር ቤቶች ውስጥ እያሉ በምርመራ ወቅት የጭካኔ ተግባር እንደተፈጸመባቸው የገለጹ እስረኞችን ሁኔታ ወደኋላ ተመልሳ አጠር ያለ ዘገባ አሰናድታለች። ለስቃይ አያያዝ ወይም ለቶርቸር ሰለባዎችና ከስቃይ ለተረፉ ዓለም ድጋፉን የሚገልጽበት የዛሬው ዕለት ለመጀመሪያ ጊዜ በ1990 ዓ ም የታሰበው ዴንማርክ የተባበሩት መንግስታት ድርጅትን ባሳሰበችውና በአባል ሀገሮች ተቀባይነት በማግኘቱ ነበር። ቀኑ የተመረጠው የተባበሩት መንግስታት ድርጅት መመስረቻ ቻርተር በ1937 ዓ ም በኢትዮጵያ የዘመን አቆጣጠር ማለት ነው የተፈረመበት እንዲሁም የመንግስታቱ ድርጅት ቶርቸርና ሌሎችም የጭካኔ ኢ ሰብአዊና ስብእናን የሚያዋርዱ አያያዞችና ቅጣቶችን የሚያወግዘው የመንግስታቱ ድርጅት ስምምነት በ1979 ዓ.ም ተግባራዊ የተደረገበት እለት በመሆኑ ነበር። ስምምነቱን ፈርመው እስከዛሬ በየፓርላማዎቻቸው ያጸደቁ ሀገሮች ቁጥር 163 የደረሰ ሲሆን ሰነዱን ግንቦት አምስት 1986 የብሔራዊ ህጎቹ አካል ያደረገችው ኢትዮጵያ ከዚህ በቀደሙ ዓመታትም ሆነ ከዚያ ወዲህ ሰብአዊ መብቶችን በመጣስ ሰዎችን ኢሰብአዊ በሆነ በማሰቃየትና ስብዕናን በሚያዋርድ ሁኔታ በመያዝ በዓለም አቀፍ ተቋማትና በሀገር ውስጥ ተቃዋሚዎች እንዲሁም በመደበኛ ዜጎቿ ስትወቀስ ቆይታለች። በየእስር ቤቶቹ ይደርስባቸው የነበሩ የከፋና የስቃይ አያያዞችን ያካፈሉን ሰሞኑን የተለቀቁ የቀድሞ እስረኞች ነበሩ። በኢትዮጵያ መንግሥት ላይ በተለያየ መልኩ ቅሬታና ተቃውሞ የሚያቀርቡ ሰዎች በሽብርና በተለያዩ የወንጀል ሕጎች ተጠርጥረው በሚታሰሩበት ጊዜ ከፍተኛ የሆነ የጭካኔ ተግባር እንደሚፈጸምባቸው በእንደዚህ ያለ ያለህ ምርመራ ወቅትም ያላደረጉትን አደረግም ብለው እንዲያምኑ እንደሚገደዱ ይናገራሉ። ከእነዚህ መካከል ቆ ሁለት እግሮቹን አቶ በተሽከርካሪ ወንበር እየተገፋ የወጣው ከፍ ያለው ተፈራ ነው። ሕክምና ሳያስፈቅሙ ወይ ሳያስፈቅሙ ቀደኛውን እግ ቀኝ እግሬን ሶስት ጊዜ ተቆረጠ። ቆይቶ ደግሞ ያው ግራ እግሬን ቆረጡት። እዛ ቁስሌ ሳይድን ደግሞ ወደ ፖሊስ ኮሚሽነር ወደ ማዕከላዊ ወሰዱኝ። እዛ ከነ ቁስሌ እዛ የሚከብድ ነገር ያው ለማውራት በሚሉስ ምስማር አድርጎ እዜን በመጀመሪ ሰቅሎኝ ቁስሎችን በትንሳ እየጎተቱ በስለት እየወጉ ቶርቻ አረጉኝ ነበረ። በጣም ከባድ ነው። ከአራት ወራት በፊት ከእስር ከተለቀቁት መካከል አንዷ ንግስት ይርጋ ትባላለች። ንግስት ጎንደር ከተማ ውስጥ በተካሄደው ሰላማዊ ሰልፍ ላይ ከመሳተፍ ውጪ ያደረገችው ነገር እንደሌለ ገልጻ በምርመራ ወቅት የደረሰባትን ለአሜሪካ ድምጽ በገለጸች ጊዜ፣ ግሬን በባ ጊዜ እየቀቡልኝ ቁስሉንም ያየሁት በሰዓት ነው። እንዴት እንደተነሳው አላቅም። ከግር ጣቶቼ ዘጠኝ የግሬ ጥፍር ተነቅሏልኝ። እንዴት እንደተነቀለ ራሱ ራሴን አላቅም ነበር ምን እንደሚያጠጡች ምን አይታወቅም አሸናፊ አካሉ የተባለ ወጣት ደግሞ ከዩኒቨርስቲ ተመርቆ ለአራት አመት እየሰራ ካለበት ቦታ ግንቦት ሰባት ነህ በሚል ለአምስት አመት ተኩል ታስሮ እንደተፈታ ገልጾልናል ማታ ማታ ስምንት ሰዓት እያወጡ ዋያር ከፈከፉ በኤሌክትሪክ ቶርች አረጉኛል ገልብጠው ገርፉኛል በጣም ተጎድቼ ስለነበር በባዚልን እያሹ እያዳኑ መልሰው ነው በር ይደበድቡኝ የነበረ ያድኑኝ እና ሶስት አራት ቀን ያድኙኝና ያንን የቆሰለውን ፓርት ይመቱታል ሌላዋ መጀመሪያ ለስምንት አመት ከዚያ ለስ ስምንት ወር ኦነግ ነሽ በሚል ታስራ የቆየችው ጫልቱ ታከለ የደረሰባት በደል አሰቃቂ እንደነበር ከአራት ወራት በፊት ከእስር ስትፈታ ነግራናለች። ሰቅለው ነበር የሚያሳድሩኝ ብቻዬን ጨለማ ቤት ከሶስት ወር በላይ ነበር እጄ በካቴና ፋስሮ የቆየሁት። ዘጠኝ ሰው፣ ሰባት ሰው፣ ስድስት ሰው እየሆኑ ነበረ የሚመቱ ራሴን እስከምስት ድረስ። መቶ አለቃ ማስረሻ ሰጤ የአየር ኃይል አብራሪ ነው። አልሸባብን ለመውጋት የተሰጠኝን ግዳጅ ተወጥቼ በመጣሁ በአራት ወሩ አሸባሪ ተብዬ የጭካኔ ተግባር ተፈጽሞብኛል ብሎናል። ከላይ ታሰር የበነበረበት ሰው ወደ ጣራ ተከብቼ ነው ያሰሩት። ከዚ ላይ ነው ገመዱ የለቀቀና መሬ ላይ የለቱ። ወገቤን አሁንም ያመኛል። እነዚህ እስረኞች አሁን እየተለቀቁ ነው። ተመሳሳይ በደል የተፈጸመባቸው ቀሪ እስረኞች በእስር ቤቶች ውስጥ አሉ በማለት ድምጻቸውን እያሰሙም ነው። በአንጻሩ ባለፈው ሳምንት አንዲት የፓርላማ አባል አሸባሪ የሆኑ ሰዎች ከእስር እየተለቀቁ ነው የሚል በህዝብ ተወካዮች ምክር ቤት ጥያቄ አቅርበው ነበር ለጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የትኛውም የኢትዮጵያ መንግስት ባለስልጣን ከማስተባበል ውጪ አምኖት የማያውቀውን ንግግር አድርገዋል። አሸባሪ ማን ነው? ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይልን መጠቀምንም ይጨምራል። ሽብር ስልጣን ለመያዝ አላግባብ ኃይል መጠቀምንም ይጨምራል ብለዋል። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም? መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። ይሄን ህገ መንግስታዊ ያልሆነ ድርጊት በእያንዳንዱ ቀበሌ፣ በእያንዳንዱ ወረዳ፣ በእያንዳንዱ ዞን ሲፈጸም ቆይቷል። በፌዴራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት አውቃላችሁ። የየወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው? አሸባሪ ነው እሱ ፖሊስ። ለዚህ ደግሞ ኢህአደግ በግልጽ ይቅርታ ጠይቋል። ህዝቡን አጥፍቻለሁ፣ በድያለሁ ብሎ እኔንም እግዚአብሔር ይስጣችሁና ጠቅላይ ሚኒስትር ስለሰጥቱልኝ እዚህ ቆሜ ይቅርታ ጠይቄ ያለው በዚህ ጉዳይ ላይ ምን ማለት ነው ጥፋት ነበረ ማለት ነው በተጨማሪም ከዚህ ቀደም ተደርጎ በማያውቅ መልኩ የብሔራዊ ቴሌቪዥኑ ኢትዮጵያ ቴሌቪዥን እና ፋና ብሮድካስቲንግ እስረኞች ያሏቸውን ተመሳሳይ ቅሬታዎች ና ቤቱታዎች ይፋ ማድረግ ጀምረዋል ያነጋገርናቸው ናቸው ወጣቶች በሙሉ የተፈጸመብን በደል የቱንም ያህል ከባድ ቢሆንም ሀገራችን ስለሆነች ቂም አልቋጠርንም። ነገር ግን ከዚህ በኋላ በየትኛውም መንገድ ይህ ተግባር በኢትዮጵያ ምድር እንዳይፈጸም እውነተኛ የሆነ የፍትህ አገልግሎት የሚሰጥበት ተቋም ሊገነባ ይገባል ብለዋል። የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን እለቱ ታስቦ እንዲውል በተባበሩት መንግስታት ድርጅት የተወሰነ ቀን ሲናገሩ ይህ ዕለት ይፈጸማል ተብሎ ሊታሰብ የማይችል መከራና ስቃይ ለተቀበሉ ያለንን ክብር የምንገልጽበት ነው። ሊነገር ስለማይችለው ይናገር ዘንድም ዓለም እድሉን የሚያገኝበት ቀን ነው። ይህ በመላው ዓለም ቁጥራቸው ሊገለጽ ለማይችል የስቃይ ሰለባዎች አክብሮታችንንና ድጋፋችንን የምንገልጽበት ቀን መደንገግ የነበረበት ዛሬ አልነበረም። እጅግ አርፈደናል ብለው ነበር። ዛሬ በዓለም ዙሪያ በጭካኔ ይዞታ ላይ ለቆዩ ሰዎች ድጋፍ ለመስጠት የተከበረው ቀንም ማሰቃየት ወይም ቶርቸር በምንም መልኩ ተቀባይነት የሌለው ምክንያት አልባ ወንጀል ነው ተብሏል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ እናመሰግናለን። ሲሆን ሌላም ዘገባ ላስቀጥሎ የሚቀርበው በቤንሻንጉል ጉሙዝ ማኦ ኮሞ ወረዳ ቶንጎ ከተማ ለጠቅላይ ሚኒስትር አብይ አህመድ የድጋፍ ሰልፍ የወጡ ነዋሪዎች በክልሉ ልዩ ፖሊስ ታጣቂዎች በተተኮሰ ጥይት የሁለት ሰው ህይወት ማለፉንና አርባ ሰዎች መቁሰላቸውን ነዋሪዎችና የአጎራባች ወረዳ ፖሊስ ኃላፊዎች ገልጠዋል። የክልሉ ፖሊስ ግን ሁኔታውን ያስተባብላል ሲሆን ቀጥይ በቤንሻንጉል ጉምዝ ክልል ማኦ ኮሞ ወረዳ ቶንጎ ከተማ ቅዳሜ እለት ጠቅላይ ሚኒስትር አብይ አህመድን ደግፈው ሰልፍ የወጡ ወጣቶች መደብደባቸውን ይህንን ድብደባ ተቃውሞውን በማግስቱ እሁድ ሌላ ሰልፍ የወጡ ሰዎች ደግሞ በቤንሻንጉል ክልል ልዩ ኃይል የጸጥታ አካላት በተተኮሰ ጥይት የሁለት ሰዎች ህይወት ማለፉን አርባ ሰዎች መቁሰላቸውን ወደ ሁለት ሺህ የሚጠጉ ነዋሪዎች ደግሞ ወደ አጎራባች የኦሮሚያ ክልል ምዕራብ ወለጋ ቤጊ ከተማ ከተማ ሸሽተው መግባታቸውን ነዋሪዎችና የቤጊ ከተማ ጸጥታ ኃላፊ ገልጸውልናል። በሶስት ጥይት ተመትቼ ቤጊ ሆስፒታል እገኛለሁ ያሉ ወይዘሮ አልካኔ ዶተር የተባሉ እናት በስልክ አነጋገሪያቸው ነበር። ደረሰ ያሉትን ለአሜሪካ ድምጽ ሲናገሩ ኢራ ልበ ሰባት ልጆች አሉኝ፣ ሶስት ሴትና አራት ወንድ ናቸው ያሉት እኚህ እናት ቅዳሜ ለሰልፍ የወጡ ሰዎች መደብደባቸውን በመቃወም ሁሉም የከተማው ሰው አደባባይ ወጥቶ ስለነበረ በተጨማሪም የአጎራባች የኦሮሚያ ክልል አስተዳዳሪዎች ከሀገር ሽማግሌ ጋር ሆነው መጥተዋል በመባሉ ልጆቼም ተጠራርተው ሲወጡ ምንም አላልኩም ነበር። ቆይቶ የተኩስ ድምፅ ስሰማ ልጆቼም ብዬ እየሮጥኩኝ ወደ ውጭ ወጣው። በዚህ መካከልም አንዲት ታጣቂ ሴት እየለመንኳት፣ እያየኋት ሶስት ጊዜ ተኩሳ ሆዴን መታችኝ አሉ። ሌላ በአሁኑ ሰዓት እያስታመማቸው እንደሆነ የገለጸልን ዘመድ ነኝ ያለ ወጣት ስለ ሁኔታው ጠይቄው ነበር። እንግዲህ ወጣ ልጆቿን ህዝብ ማል እየፈለገች መጨረሻ አካባቢ ላይ ነው ተመታችው። እንግዲህ አሁን እንደውም ስትመታ ማለት ነው አይታለች የመታችሁ ማለት ነው የመታችሁ በልዩ ኃይል ነው የተመታችሁ። ከዛ ስትመታ ያው ሬ ኔሊጀንት ለጋ ነው ወጣ አትንችም ለምናቶች የሚያሰለችም አትንችም እያለች እንዲህ ብላ መስራት ስትመታ እንግዲህ እዛው ወደቀች። ወደ እዛው አካባቢ ነበረ ጤና ጣቢያ፣ የወንጎ ጤና ጣቢያ የሚባል እዛው ጤና ጣቢያ ያስገባል። እዛ ጤና ጣቢያ ላይ ታይቅ አደ ባለሙያ ከእዛ በኋላ ባለሙያ እንኳን እንዲያዩ ባለሙያዎችን እራሱ ውስጥ ነው ስመቱ ነበረ ነበረ ጋውን አውልቆ የለበት የሚጓኑ አልቆ የተባረረ ባለሙያ ነበረ ማለት ነው። ፍቅሩ ባለሙያ ከሙጋር ተሰደደ በቃ ወደ አጎራዳ ኦሮሚያ ክልል ማለት ነው። እና እሳቸውን እንግዲህ አምቡላንስ ይመላሉ። ምንም አምቡላንስ ተገድሎ የተመከላከሉ ከስትሬተር ነው ጊዜም የተነሳ ነው። ከስትሬተር ጊዜም ወደ ብድር ሆስፒታል እየተጓዝ በመንገድ ላይ ሴሆች ከአንድ አምቡላንስ ነበረ እሱ ደረሰ። ግን ከሱ ወደ ብድር ሆስፒታል ወሰን ማለት ነው። እና በሆስፒታል ያው ቀዶ ጥገና ተደረገላቸው። በሶስት ጊዜ እንደተመጡ ነው። በሆዳቸው ላይ ነው ተመጡት፣ ውስጥ ያለው ጸጉራቸው ላይ እንደተመታ ነው። ቀዶ ጥገና ከተደረገላቸው በኋላ ግን አሁን የተወሰነ ራሷን አውቃ፣ አሁን ህዝብ ማናገር ጀምራለች። ግን ድምፅ አንተምቴናላሁን ማለት ነው። የቤጊ ከተማ ሆስፒታል ኃላፊዎችና ባለሙያዎችም ይህንን አረጋግጠዋል። ሌሎች ከከተማው ወጥተን ነው ያሉ ነዋሪዎችም አነጋግሬ ነበር። እነሱም የሚናገሩት ተመሳሳይ ነው። ይህንኑ በተመለከተ የቤንሻንጉል ክልል የቶንጎ ከተማ ፖሊስ ኃላፊ ኮማንደር አልከድር አልሸሪፍን ሁኔታውን ጠይቄያቸዋለሁ። አስተባብለዋል። በኪዳሜና ይሁድ

በተሳ ሂደቱ መሳሪያ የመተኮስ ነበረና ከዚያ ነው የተወሰነ ችግር እንትን የሆነ ከዚህ ውጭ ሌላ ብዙም ነገር የለም። አሁን ተረጋግቷል አካባቢው ምንም ችግር የለም። ተወሰኑ ግለሰቦች ወደ ሌላ አካባቢ በራሳቸው ጊዜ ነው እንጂ ተረጋግጦ የሚኖሩ ብዙ አካባቢ ላይ አሉ። ህይወት ያለፈ እስካሁን የለም እና ያው የተወሰነ ግለሰቦች የሚያወሩ ወሬዎች አሉ። ይሄ እንደዚህ ሆኗል፣ እንደዚህ ሆኗል። የተወሰነ በሩጭ እራሱ ወድቆ እንትን የሆነ ነው ብቻ ነው እንጂ ህይወት እስካሁን የእኛ ጋር Ele falou que ele não በሌላ በኩል ነዋሪዎቹ ተጠልነንበታል ወዳሉት የቤጊ ከተማ ጸጥታ ኃላፊ አቶ ሀሮም በቀለ ጋር ደውዬ ነበር። የስልኩ ጥራትን ለማዳመጥ አስቸጋሪ ሲሆን አጠቃላይ ሀሳባቸው ቅዳሜ ዕለት የተደበደቡ ሰዎችን ሁኔታ ለመነጋገርና ሁኔታውን ለማብረድ አጎራባቸው የኦሮሚያ ክልል ያሉ የመንግስት ኃላፊዎችና የጸጥታ ሰዎች የሀገር ሽማግሌዎችን አሳትፈው ውይይት ተደርጎ ሲወጣ ከኋላችን በቤንሻንጉል ክልል የልዩ ፖሊስ የጸጥታ አባላት ተኩስ ተከፈተ ይላሉ።

በዚህም ሁለት ሰዎች ሕይወታቸው አልፈዋል። አርባ ሰዎች ቆስለዋል። ከነዚህ ውስጥ አስራ ሁለቱ ወደ ሌላ ሆስፒታል ሪፈር ተብለዋል። ሁለት ሺ የሚጠጉ ሰዎች ደግሞ እኛ ከተማ ተጠልለዋል ይላሉ። በሌላ በኩል ይህንን የቶንጎን ግጭት ተከትሎ በአሶሳ ከተማና በማምባሲ ተመሳሳይ ግጭት እንዳለ ነዋሪዎቹ ይናገራሉ። የተደራጁ ወጣቶች በዚህ ከተማ የምትገኙ የሌሎች ብሔር ተወላጆች በሙሉ ውጡልን በሚል በዱላ እያባረሩን ይገኛሉ። በአሁኑ ሰዓት በራችንን ዘግተን ቤት ውስጥ እያስፈጠንን ያለ ነው። ከተማው ጸጥ ረጭ ብሏል። የፌዴራሉ ጣልቃ ገብነት ያስፈልገናል ብለዋል። አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን እናንተ የምትልኩትን በድምፅ የተቀረጸ መልእክትን እናሰማለን። ስለ ጊዜዎች፣ እንደምን አላችሁ? ይህን እድል ስሰጣችሁ አመሰግናለሁ። በዶክተር አብይ አህመድ የድጋፍ ሰልፍ ላይ የኢትዮጵያ ሕዝብ በታሪኩ ታይቶ በማይታወቅ ሁኔታ ዳር እስከ ዳር ተነስቶ ለእኚህ ለተከበሩ ፍቅርን፣ ሰላምን፣ አንድነትን ለሚሰብኩ ጥላቻን እንዲወገድ ሁሉም ተስማምቶ በአንድነትና በክብር እንዲኖር ለሚሰብኩ ጠቅላይ ሚኒስተር ክብር ሊያሳይ በወጣበት ሰዓት የእፉኝት ልጆች ቅጥረኞች ውድ የኢትዮጵያ ሕዝብ ላይ ጥቃት ፈጽመዋል። የተወደዱትን ጠቅላይ ሚኒስትር ላይ ችግር ለመፍጠር ሙከራ አድርገዋል። እናንተ የቀንጅቦች እባካችሁን ንቁ። ይሄ እድል ነው። እስር ቤት ውስጥ ግቡ አልተባላችሁም፣ ገደል ውስጥ ግቡ አልተባላችሁም። በሰላም ኑሩ፣ አብረን በሰላም ንኑር፣ እንደመር ነው የተባላችሁ። አስተውሉ። ለምንድን ነው ለመሞት? ለምንድን ነው ለማጥፋት? እስ የምታስቡ እነግራችኋለሁ፣ ፍቅር ያሸንፋል። ይህን ህዝብ ልታሸንፉት ከቶ ሆኑም አትችሉ። አመሰግናለሁ። ጤና ይስጥልኝ ውድ ቪኦኤዎች ወይ፣ እንዴት ናችሁ? ደህና ናቸው ወይ? ስሜ ሙሰፋ ይባላልና በምናከብረው በምናፈቅረው ጠቅላይ ሚኒስትራችን በዶክተር አብይ አህመድ በደረሰው በጣም በጣም አዘን ተሰምቶናል። ይሁንና ግን ይህ ከባድ የቤት ስራ እንደሚሆንበት በጣም መስራት አለበት። እነማን እንደሆኑ ጠላቶቹ ፈልፍሎ ማውጣት አለበት ብዬ ነው እንትን የምለው። እንሻላ በቃ። እንኳንም አላህ አዳነው። የሞቱትንም አላህ እንግዲህ ነፍሳቸውን ይማር ገነት ይሁንልኝ። እንግዲህ ጤና ይስጥልኝ። ሰላም ለእናንተ ይሁን። እኔ የማስተላልፈው በእውነት በዚህ ድንቅ በሆነ ሰላማዊ ሰልፍ ላይ መቼም እሾክና ጋሬጣ አይጠፋም እና አንዳንድ ጊዜ ሁሉም ነገር መቼም ማር በማር አይሆንም። መቼም እርግጠኛ ነኝ ጠቅላይ ሚኒስትር ይህንን አይተህ ዶክተር አብይ

ወይ ጉዴ የቀደሙ ጓደኞችን ወንድ እንዴ ተታደላችሁ ናቸው ብዬ ነበር አሁን ግን ብዙ ለሰጠኝ እግዚአብሔር እናመሰግናዋለሁ ቅዳሜ ዕለት ያየሁትን የብሔር ብሔሮች ያሁሉ ፍቅር እንኳን እግዚአብሔር የሰጠኝ አሳየኝ እግዚአብሔር ይመስገን ዶክተር አብይንም እንኳን እግዚአብሔር ጠበቃቸው እንኳንም ለዚህ ማዕተ አወጣን እግዚአብሔር እኛም ያለመተውን በቀደሙ ያየሁት እንደው እንኳን እድሜ ሰጠኝና ለዚህ ያደረሰኝ ብዬ እላለሁ። ሰባ ሶስት አመቴ ነው። ስለዚህ ነው ያቆየኝ ይመስለኛል። አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል፣ በአስራ ዘጠኝና በሀምስት ሜትር ባንድ እንዲሁም በናይል ሳት በዘንድረው ወደ ስፖርት እየሄድን ነው። እዚያ አጠገቤ ደግሞ ግጥሚያዎች እያየን ነው እና ሶሎሞን አንተ የምታነበውን እስከምታነብ እኛ ምናያለን። በዓለም ዋንጫ የምድቡ ማጣሪያ በቅርቡ ተጠናቆ አስራ ስድስቱ የጥሎ ማለፍ ተፋላሚዎች ይለያሉ ይላል ሶሎሞን። እስካሁን ከኤ ና ከቢ ምድቦች ማለፋቸውን ያረጋገጡ ኡራጋይ፣ አስተናጋጇ ሩሲያ፣ ስፓኝ ና ፖርቹጋል ናቸው። ዛሬ ከሲና ከዲ ምድቦች የሚያልፉት ይታወቃሉ። በሌላ በኩል ግን ቪኤአር በመባል የሚታወቀው አዲሱ የእግር ኳስ ዳኞችን ለመርዳት ጥቅም ላይ የዋለው የካሜራ ቴክኖሎጂ ውዝግብ እየፈጠረ መሆኑ ይነገራል። ሰሎሞን ክፍሌ ስለ ዕለቱ ግጥሚያዎችና አዲሱ ቴክኖሎጂ ስለፈጠረውም ችግር ጥቂት ይለናል። ቀጥል ሰሎሞን። እንዴት አመሻችሁልኝ፣ የተከበራችሁ አድማጮቼ። ትላንት ከኤና ከቢ ምድቦቻቸው ወደ ጥሎ ማለፉ ደረጃ ማለፋቸውን ያረጋገጡት አራቱ ብሔራዊ ትሞች እንዳልከው ከኤ ኡራጓይ በዘጠኝ ነጥብ አንደኛ፣ አስተናጋጅ ሩሲያ በስድስት ነጥብ ሁለተኛ፣ ከቢ ምድብ ደግሞ ስፔንና ፖርቱጋል እያንዳንዳቸው እኩል በአምስት ነጥብ ነው። ከድምድብም እንዲሁ ስድስትና ሶስት ነጥብ ያላቸው ክሮኤሽያና ናይጄሪያ እድላቸው ጥሩ ነው። የናይጄሪያው ግን ጥያቄ አጭሯል። አሁን እየተካሄደ ባለው ጨዋታ አርጀንቲና አንድ ለዜሮ እየመራ በመሆኑ ናይጄሪያን ያሰጋዋል። የትላንቱን የፖርቱጋልና ኢራን እንዲሁም የስፔንና ሞሮኮ እረፍት የለሽ ሙሉ ጨዋታዎቹ ፈጣን እንቅስቃሴ የታየባቸውን ፍልሚያዎች ባጭር ባጭሩ ለማየት የፖርቱጋሉ ኮከብ አጥቂ ክርስቲያኖ ሮናልዶ ፍጹም ቅጣት ምት መሳቱ ብዙዎችን አስገርሟል። የቀይ ካርድ ሊያሰጠው ይችል የነበረ ሁለተኛ ቢጫ ካርድ የተሰረዘለት በቫር ማለትም በዳኛ ረዳት ቪዲዮ ካሜራ ከተጣራ በኋላ ነው። ሪካርዶ ኳሬዝማ ነው የፖርቱጋል ባለውለታ። በመጀመሪያው 45 ደቂቃ ማብቂያ ላይ ግሩም ጎል አግብቷል። ሌላ የቫር ማጣራት ተደርጎ ለኢራን የተሰጠ ፍጹም ቅጣት ምት ደግሞ ከፖርቱጋል ጋር አቻ አብቅቷታል። የአውሮፓው ሻምፒዮን ፖርቱጋል የፊታችን ቅዳሜ ሶቺ ላይ ከኡራጓይ ጋር ይሆናል በጥሎ ማለፉ የሚገናኘው። ከምድብ በአንደኝነት ቢጨርስ ኑሮ ግን የሚገጥመው አስተናጋጅ ሩሲያ ይሆን ነበር ተብሏል። ወደ ስፔንና ሞሮኮ ጨዋታ ስናልፍ ስፔን ለጥሎ ማለፉ ደረጃ የደረሰችው ከብዙ ችግር በኋላ መሆኑን እናያለን። ከፖርቱጋል ጋር የተጫወቱ ዕለት ጥሩ ተንቀሳቅሰው የወጡት ግን ሦስት አቻ ነው። ሁለተኛው ዙር ከኢራን ጋር ነበር፣ ደካማ ቢሆንም አንድ ለዜሮ እረቱ። ትላንት ኳሷን ከ175ቱን እጅ ተቆጣጥረው 18 ጊዜ የግብ ሙከራ አድርገው ያበቁት እኩል ሁለት ለሁለት ሆኗል። በዕለቱ የሞሮኮ ኮከብ ተጫዋች ኖርዲን አምራባት ሆኗል። ዛሬ ቀደም ሲል በተካሄዱ ግጥሚያዎች ከሲ ምድብ ፔሩ ኦውስትራሊያን ሁለት ለዜሮ ሲረታ፣ ዴንማርክና ፈረንሳይ ዜሮ ለዜሮ ተለያይተዋል። ሁለቱም ለጥሎ ማለፉ አልፈዋል። ፈረንሳይ ሰባት፣ ዴንማርክ አምስት ነጥብ ነበራቸው። ለመሆኑ ይሄ በምህፃር ቢኤአር እየተባለ የሚጠራውና አዲሱ የእግር ኳስ ዳኞችን ለመርዳት ጥቅም ላይ የዋለው የቪዲዮ ቴክኖሎጂ ምን ያህል እየረዳ ነው? ወይስ ችግር አለው? በአጭሯቸው አበቃለሁ። ቫር ወይም ደ ቪዲዮ አሲስተንት ሬፈሪ ሲስተም በዓለም እግር ኳስ ዋንጫ ጨዋታ ወቅት ጥቅም ላይ ሲውል የመጀመሪያው ቴክኖሎጂ ነው። ዳኞች የበለጠ አስተማማኝ ውሳኔ እንዲደርሱ የሚረዳ መሣሪያ ነው። ቫር ቴክኖሎጂው ቀደም ሲል ለሙከራ ባለፈው ዓመት የጀርመኑን ቡንደስሊጋና የኢጣሊያው ሴሪያን ጨምሮ በኤፍኤ ዋንጫ ውድድሮች ላይ መዋሉ ተዘግቧል። በዓለም ዋንጫ የምድብ ማጣሪያ ላይም ተሞክሯል። ለምሳሌ ዲዬጎ ኮስታ በፖርቱጋል ላይ የመጀመሪያዋን ጎል ሲያገባ ፈረንሳይ በአውስትራሊያ ላይ የተሰጣት ፍጹም ቅጣት ምት እንዲሁም ስዊድን በደቡብ ኮሪያ ላይ መታ ያገባቻቸው ጎሎች ውሳኔ የተሰጠባቸው ዳኞቹ ቪዲዮውን ሄደው ከተመለከቱ በኋላ ነው እና ዘንድሮ ቫር በዓለም ዋንጫ ውድድሮቹ ላይ በሙሉ ሥራ ላይ ይውላል ማለት ነው አዎን ምክንያቱም የዓለም አቀፉ የእግር ኳስ ማኅበር ፊፋ ስራ አስፈጻሚው ቦርድ ባለፈው መጋቢት ዙሪክ ላይ በድምፅ ብልጫ ውሳኔ ስለሰጠበት ተግባር ላይ ይውላል። የቪዲዮ ቅጂዎቹ እንደገና እየታዩ ውሳኔ የሚሰጥበት የዓለም እግር ኳስ ዋንጫ ሲካሄድ ዘንድሮ ለመጀመሪያ ጊዜ ይሆናል ማለት ነው። አጠቃቀሙስ መመሪያ አለው፣ በግልጽ የተቀመጠ ተብሎ ጥያቄ ቢቀርብ አሁን ነው። ለዚህም መልሱ ቫር ወይም ቪዲዮ አሲስታንት ሬፈሪ ሲስተም በውሳኔ አሰጣጥ ላይ ጣልቃ የሚገባው ዳኞች ግልጽ የሆነ ስህተት መስራታቸው ሲታይ ነው። ቁልፎቹ ደግሞ ኦፍሳይድ፣ ሹራብ፣ መጎተት መገፍተርና የመሳሰሉት ሲሆኑ እነዚህን የመሳሰሉ ስህተቶች ተፈጽመው የገቡ ጎሎች እንዲሰረዙ ያደርጋል። ባጭሩ ይኸው ነው። አዲሱ። አዳነች ወደ እናንተ ሰሎሞን። ሰሎሞን ግን አርጀንቲና አንድ ግብ ያስቆጠረው በሜሲ መሆኑን ባለመናገር ትንሽ ጊዜ ላለመፍ እሺ፣ ቀጣዩ ንግድና ህብረተሰብ ነው። ኢትዮጵያና ዩናይትድ ስቴትስ የምጣኔ ሀብት ግንኙነታቸውን ለማጠናከር አዳዲስ ስምምነቶችን ፈረሙ። ስልሳ አሜሪካዊ የንግድ ድርጅቶችን ወኪሎች መርተው በኢትዮጵያ የሥራ ጉብኝት ያደረጉት የዩናይትድ ስቴትስ የንግድ መስሪያ ቤት ምክትል ሚኒስትር ጊልበርት ካፕላን ከኢትዮጵያ የገንዘብ ሚኒስቴር አዲስ የተሾሙት የብሔራዊ ባንክ ገዢ ከኢትዮጵያ አየር መንገድ ስራ አስኪያጅና ከውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ጋር ተወያይተዋል። ሄኖክ ሰማ ጊዜር የንግድ ግንኙነቱን ያስገኙትን ውጤቶች በምሽቱ ንግድና ምጣኔ ሀብት ዝግጅት ይዳስሳል። ቀጥሎ ይቀርባል። የኢትዮጵያ አየር መንገድ ከአሜሪካዊው የኃይል ቴክኖሎጂ ኩባንያ ጄኔራል ኤሌክትሪክ ወይም ጂኢ ጋር 444 ሚሊዮን የአሜሪካን ዶላርስ የሚያወጡ 12 የአውሮፕላን ሞተሮችን እንደዚሁም ደግሞ የ473.5 ሚሊዮን የአሜሪካን ዶላርስ የ10 ዓመት የጥገና አገልግሎት ከአሜሪካዊው ኩባንያ እንደሚገዛ ተገልጿል። የዩናይትድ ስቴትስ የንግድ መስሪያ ቤት ረዳት ሚኒስትር ጊልበርት ካፕላን ከኢትዮጵያ አየር መንገድ ስራ አስፈጻሚ አቶ ተወልደ ገብረ ማርያም ጋር በፈረሟቸው ስምምነቶች መሰረት በርካታ የአሜሪካዊ የአውሮፕላን ቴክኖሎጂ ተቋማትና ስራዎችን ወደ ኢትዮጵያ ለማምጣት ስምምነት ተደርሷል። ከጂኢ ጋር ከተደረሰው ስምምነት በተጨማሪ ሃንዌል የተባለው አሜሪካዊ ኩባንያ የ10 ነጥብ 2 ሚሊዮን ዶላርስ የቦሌ አየር ማረፊያ ማስፋፊያ ፕሮጀክትና ተጨማሪ የ7 ነጥብ 2 ሚሊዮን የአሜሪካን ዶላርስ ተለዋጭ የኃይል ማመንጫ ለመገንባት ተስማምቷል። ሳብሪ ኩባንያ ከዩናይትድ ስቴትስ መንግሥት በተገኘ ድጋፍና ትብብር የሶፍትዌር ቴክኖሎጂ መፍትሄዎችና ስልጠናዎችን ለመስጠት የ21 ነጥብ 2 ሚሊየን ዶላርስ ብድር ይዞ ወደ ሥራ እንደሚገባም ተገልጿል። የኢትዮጵያ አየር መንገድ ከዩናይትድ ስቴትስ የንግድ መስሪያ ቤት ጋር ታላቅ አጋርነት ያለው ድርጅት ነው ያሉት የዩናይትድ ስቴትስ የንግድ መስሪያ ቤት ረዳት ሚኒስትር ግልበርት ካፕላን ከዚህ ቀደም የኢትዮጵያ አየር መንገድ ከቦይንግ ኩባንያ ጋር ያለውን ደንበኝነት አውስተው አሁን ደግሞ ከጂኢ ጄኔራል ኤሌክትሪክ ጋር ወደ አንድ ቢሊየን ዶላርስ የሚጠጋ ስምምነት መፈረሙ የሁለቱን ሀገሮች ግንኙነት መሻሻል ይጠቁማል ብለዋል። የኢትዮጵያ መንግስት የግል ዘርፉን ተሳትፎ ለማስፋት የወሰደውን ውሳኔ የዩናይትድ ስቴትስ የንግድ ኩባንያዎች ተጠቅመው በሁለቱ ሀገሮች የንግድና ኢንቨስትመንት ግንኙነቶችን ለማጠናከር እንደሚሰሩ ተስፋቸውን ምክትል ሚኒስትሩ ጨምረው ገልጸዋል። የዩናይትድ ስቴትስ ፕሬዚዳንት በአሜሪካና በአፍሪካ የንግድ ግንኙነቶችን እንዲያስፋፋ የሰየሙት ቡድንም በአዲስ አበባ ጉብኝቱ ተሳትፏል። የኢትዮጵያ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ በሁለቱ ሀገሮች በፖለቲካውና ዲፕሎማሲው መስክ ያለው ጠንካራ ግንኙነት በኢኮኖሚው መስክ በተለይ ሊሰፋ እንደሚገባ መናገራቸውን በፌስቡክ ገጹ አስታውቋል። የኩባንያዎቹ ወደ ኢትዮጵያ መምጣት የባለ ሀብቶችን የመተማመን መንፈስ ያሳድጋል ያሉት ዶክተር ወርቅነህ ጥቅስ በኢትዮጵያ የልማት ጥረት ላይ አስተዋጽኦቻችሁን፣ በትምህርትና ስልጠናም እንደዚሁ ልምዳችሁን እንፈልጋለን ብለዋል። ከኢትዮጵያ የገንዘብ ሚኒስቴር አብርሃም ተከስተ ጋር የተነጋገሩት የዩናይትድ ስቴትሱ ባለስልጣን በተለይ በውጭ ምንዛሬ አጠቃቀምና አገዛዝ ሂደት ላይ ግልጽ የገበያ ስርዓት እንዲኖር አቅም ለመገንባት ከአዲስ አበባ ጋር አብረው ለመስራት ያላቸውን ፍላጎት ገልጸዋል። አዲስ ከተሾሙት የብሔራዊ ባንክ ገዢ ይናገር ደሴ ጋር ተገናኝተው በገንዘብና የገንዘብ ተቋማት ለውጦች ዙሪያ መክረዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ በግንቦት ወር ውስጥ የተላለፈውን በኢትዮጵያ የሚሰሩ የውጭ ኩባንያዎች ወደ ሀገር ውስጥ የሚያስገቧቸውን ዕቃዎችና ምርቶች ለማስገባት ከብሔራዊ ባንክ የውጭ ምንዛሬ መጠየቅ ወይም መግዛት እንደማያስፈልጋቸው የተላለፈው ውሳኔ በአሜሪካዊው የንግድ ሚኒስትር ተቀባይነትና ድጋፍ አግኝቷል ብሏል። በዚህ የዩናይትድ ስቴትስ የንግድ ልዑካን ቡድን የኢትዮጵያ ጉብኝቱ ወቅት ወደ አንድ ቢሊዮን ዶላርስ የሚጠጋ የኢንቨስትመንት ስምምነት ላይ መደረሱን መግለጫዎቹ ጠቁመዋል። አድማጮች አሁን ቀጣዩ ቅንብር ሐኪሙን ይጠይቁ ነው። ለምሽቱ ሐኪሙን ይጠይቁ የሆድ መነፋትን ጨምሮ በሆድ ዕቃ ውስጥ መጠኑ የበዛ አየር ሲፈጠር የሚከተል የጤና መታወቅ አስመልክቶ ከፕሮግራሙን ተከታታዮች በደረሱን ጥያቄዎች መነሻነት የተሰናዳ ቅንብር ነው በችግሩ መንስኤ የመከላከያ ዘዴዎቹና የሕክምና አማራጮቹ ዙሪያ ያተኩራል። ማብራሪያውን የሚሰጡን ዶክተር እንዳለ ካሳ የውስጥ ደዌ ስፔሻሊስትና እንዲሁም የጨጓራና ጉበት ልዩ ስፔሻሊስት ናቸው። ዶክተር እንዳለን ያወያየው የፕሮግራሙ አዘጋጅና አቅራቢ አሎላ ከበደ ነው። ዶክተር እንዳለ ካሳብ ይሄ ምናልባትም ለወትሮው ቀላል የሚመስል አንዳንዴም እንደ ከፋ ችግር የማይታይ ጥያቄዎቻችን አሳስቧቸው መፍትሄ አለ ወይ በሚል እንዳቀረቡልን ያሳሰበው ሰው ካልሆነ ቀለል አድርጎ ሊወሰድ የሚችል ሁኔታን የሚመለከት ነው። በሆድ ዕቃ ውስጥ መጠኑ የበዛ አየር መኖር፣ እሱንም ተከትሎ የሆድ መነፋትን ይመለከታል። በጤናማ ሁኔታዎች ውስጥም ሆድ ዕቃ ጋስ ሊፈጠር ይችላልና መቼ ነው በችግርነት የሚታየው? ምናልባትም ጣልቃ መግባት የሚጠይቅበት ሁኔታ ሊፈጠር የሚችለው እንዴትስ ይፈጠራል? አንዱ ምግብ በምንበላበት ጊዜ ትንፋሽም እያቆራረጥን ስለምንተነፍስ ከምንበላው ምግብ ጋራ አየር ወደ ጨጓራችን ይገባል። ያ አየር በተወሰነ መልኩ በግሳት ቢወጣም እዛ ውስጥ የሚቀር ጋዝ ይኖራል። አንዱ እሱ ነው። ሁለተኛው ደግሞ በተለይ ጋዝ ያላቸው መጠጦች የተለያዩ ሶዳ አይነቶች፣ ጋዝ ያላቸው ቢራ የመሳሰሉት የምግብ እና የመጠጥ አይነቶች አስተዋጽኦ ያደርጋሉ። ሌላው የምንመገበው ምግብ ደግሞ እንጀታችን ውስጥ በርካታ አይነት ባክቴሪያዎች አሉ። እነዛ ባክቴሪያዎች ይጠቀሙበትና ካርቦን ዳይኦክሳይድ ሚቴን፣ የሚባሉ ናይትሮጂን ኦክሳይድ እነዚህን የመሳሰሉ የተለያዩ ጋዞችን ይፈጥራሉ። ያ ጋዝ በአብዛኛው ደግሞ በአየር አይነት ከሰውነታችን ይወጣል። በአማርኛ ፈስ ብለን የምንጠራው ነው። ብዙ ሰዎች ስሙን ለመጥቀስ ይፈራሉ፣ ይቸገራል። ኖርማል ነው። እንደዛ ባይሆን ደግሞ የሰው ልጅ መኖርም አይችልም። በቃ አንጀቱ ጋዝ ካልወጣ ይቋጠር እና ይነፋል እና መኖር አስቸጋሪ ይሆናል። ኃይለኛ ህመም ያመጣል። በጤናማ ሁኔታ በምንመገብበትም ጊዜ ከሰውነታችን ውስጥ ካሉ የባክቴሪያ አይነቶች ጋር በመዋሃድ የሚፈጠረው ይሁን ቅድም የገለጿቸው በተለይ ናይትሮጂንና ካርበን ያሏቸውን የጋስ አይነቶች የሚፈጠሩበት የምግብ አይነቶችም ጋር ሊቆራኝ ይችል ይሆን? ጤና መሆንን ቀድመን እንጨርስ ብዬ ነው። ልክ ነው። ለምሳሌ አተር እና ባቄላ ከፍተኛ አስተዋጽኦ ያደርጋሉ። ከዛም ባሻገር ካርቦሃይድሬት ነክ የሆኑ እንደ ፓስታ መኮሮኒ ስንዴ፣ አጃ የመሳሰሉት ካርቦሃይድሬት ነክ የሆኑ ምግቦች ባክቴሪያዎቹ ጋራ በሚገናኙበት ጊዜ ጋዝ የመፍጠሩን ሁኔታ ይጨምራል። እነዚህ የምግብ አይነቶች ከወትሮው ለየት ባለ መልኩ ጋዝ እንዲፈጠር ያደርጋሉ። የጋዝ ከተፈጠረም በኋላ በጋዝ መልክ እንዲወጣ የመሆኑ ሁኔታ ይጨምራል ማለት ነው። ሌላ ጊዜ በልማድ ከምግብ አይነት ጋር አዛምደው ቀደም ብሎ የጠቀሱትን በጤናማም መልኩ ሊታይ የሚችል ከተፈጥሮ ጋር የተያያዘ መጠኑ ካልበዛ የግድ የሆነ ሁኔታን ገልጸዋል። አየር በሰውነት ውስጥ መፈጠርና መውጣት ግዴታ ነው። ይህ ሁኔታ ዶክተር እንዳለ መቼ ነው ችግር የሚሆነው? መቼ ነው በዛስ የሚባለው? በመጠንስ የሚገለጽበት ይኖር ይሁን በማግሳትም ይሁን ቀደም ብሎ እንደገለጹት አየር ከሰውነት በሚወጣበት መንገድ የሚወገድበት ሁኔታ መቼ ነው እንደ ችግር መታየት የሕክምና ጣልቃ ገብነትን የሚጠይቀው? ግለሰቡ ነው እንግዲህ በስቷል ብሎ የሚለው እና ይህም እንግዲህ ከአንጀት እንቅስቃሴ ጋር ግንኙነት አለው። አንጀታችን የተበላውን ምግብ ምግብ ከሚፈጩ ኬሚካሎች ጋር ካደባለቀ በኋላ አዋህዶ ደረጃ በደረጃ ነው የተኮማተረ ደረጃ በደረጃ ወደ ታች እየገፋ የሚወስደው የተፈጨው የመጠረው ወደ ሰውነት ይገባል። የቀረው ወደ ውጭ ሲወጣ በሴንቲሜትር በሴንቲሜትር እየተኮማተረ ነው ወደ ታች እየገፋ ይዞት የሚሄደው እና ያ የመኮማተር ሁኔታ ድምፅን አብሮ ሊፈጥር ይችላል። እና የሚወጣውን ጋዝ ግለሰቡ ነው በስቷል የሚለው እንጂ ስለማይለካ ልክ የለውም። ግን አንዳንድ ሰዎች ለራሳቸው ኖርማል የሆነውንም በስቷል ብለው ሊያስቡ ይችላሉ። ቅድም እንደገለጽኩት የአንጀት መኮማተር ደረጃ በደረጃ በሴንቲሜትር በሴንቲሜትር ወደ ታች እየገፋ በሚወስድበት ጊዜ የሚያመጣውም ድምፅ የሚሰማ አይነት አለ፣ የማይሰማ አይነት አለ። እንግዲህ ግለሰቡ ደግሞ ከሰዎች ጋር በሚሆንበት ጊዜ ወይ በስብሰባ ውስጥ ወይ በማህበራዊ ጉዳዮች ውስጥ ወደ ውጭ እንዳይወጣ በሚበት ጊዜ አንጀት ደግሞ ስራውን ነው መስራት ያለበት። ወደ ታች ለመግፋት ጥረት ያደርጋል። ስለዚህ ይሄ ለማስወጣት የሚደረግ ጥረትና እንዳይወጣ ደግሞ የመከላከሉ ሁኔታ ወደ ከፍተኛ ደረጃ በሚደርስበት ጊዜ ጭንቀት ይፈጥራል። ሆዱ ውስጥም ያለመስማማት ሊከሰት ይችላል። ከዛ መልስ ሲያሸንፈው ግለሰቡ ከፍተኛ ድምጽ ያሰማና ለጊዜው በረድ የሚልበት ሁኔታ አለ። ግን የተፈጥሮ ጉዳይ ስለሆነ አንጀት ማስወጣት ስላለበት እንደገና ሴንቲሜትር በሴንቲሜትር እየተኮማተረ ማስወጣት ሲጀመር ሌላ ዑደት ውስጥ ይገባል ማለት ነው እና ጥያቄውን በቀጥታ ለመመለስ ግለሰቡ ነው በሷል የሚለው እንጂ በስቷል የምንለው ነገር የለም። ኖርማል ነው ተብሎም የሚወሰደውንም ግለሰቡ በስቷል ይላል። ከዚያ መብዛት ለሱ ችግር ወይም ለእሷ ችግር ስለሚሆን እንደ ችግር ሊወሰድ ይችላል። አንጻራዊ ነው ነው ግለሰቡ በሚገጥመው ሁኔታ ውስጥ ሊታይ የሚችል መሆኑን የገለጹት ዶክተር እንዳለ እንዲህ ያለው ጤናማ ሁኔታዎች ውስጥ የሚፈጠር መሆኑ ይልቁንም ደግሞ ቅድም በማህበራዊ ሕይወት የሚያወቅ ሁኔታ እስካልተፈጠረ ድረስ አሳሳቢነቱ ከጤና ጋር ተያይዞ አለመታየቱ ቀላል የሚመስል ችግር ይሁን እንጂ ቀላል እንዳልሆነ ነው ያስረዱን። አየር ሲቋጠር ብለዋል። እስኪ አንዳንዶቹን በተናጥል እንመልከት። ሌሎች የሰውነቱ አካላትን የሚያውኩበት ሁኔታ የሚፈጠረው የትኛው የሆድ እቃ አካላት ላይ ነው? ምንስ አይነት ጠባ ያላቸው ሰውነት ውስጥ እጅግ የበዛ መጠን ያለው ጋዝ መከማቸትን አስመልክቶ ከዶክተር እንዳለ ካሳ ጋር የተለያዩ ገጽታዎችን የሚመለከተውን ውይይታችን ጀመርን። እንጂ ያልኳችንም በሚቀጥለው ፕሮግራማችን ቀደም ብለን ላነሳ ነው ጥያቄና ለሌሎች የሚሰጡንን ምላሽ ይዘን እንቀርባለን። ለአሁኑ ግን የዛሬውን በዚሁ አበቃን። እንግዳችንን ዶክተር እንዳለ ካሳን ለጊዜያቸው አመሰግናለሁ። እግዜር ስትልኝ አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዳርፉር ውስጥ እየተዋጉ ያሉ ወገኖች ሁሉ ብረት እንዲያወርዱና የዘላቂ ሰላም መፍትሄ ለማግኘትም ከዓለም አቀፉ ማኅበረሰብ ጋር እንዲሰሩ የዩናይትድ ስቴትስ፣ የእንግሊዝና የኖርዌይ መንግስታት ጥሪ ማድረጋቸውን አስታውቋል። የዛሬው ርዕሰ አንቀጽ የካርቱም መንግስት ፖሊሲዎች አረብ ባልሆኑ የሀገሪቱ ዜጎች ላይ ልዩነት አድርገው በደል ያደርሳሉ በሚል የታጠቁ ተቃዋሚዎች በአውሮፓ የዘመን አቆጣጠር በ2003 ዓመተ ምሕረት በምዕራብ ሱዳኗ ዳርፉር ዓመፅ ማንሳታቸውን ርዕሰ አንቀጹ ያስታውስና መንግሥቱም ዓመፁን ለመመከት እንዲሁም አማጽያኑንም ለመውጋት ወታደሮችንና ጃንጃዊድ የሚባሉ ታጣቂዎችን ማሰማራቱን ይናገራል። ይሁን እንጂ ይላል ርዕሰ አንቀጹ የጃንጃዊድ ታጣቂዎች በመቶዎች ሺዎች የሚቆጠሩ ሰዎች የተገደሉበትንና ሁለት ሚሊዮን ሰው የተፈናቀለበትን ሰብዓዊ ቀውስ ያስከተለ በሲቪሉ ሕዝብ ላይ እጅግ የበረታ የጭካኔ አድራጎትን መፈጸምን መረጠ። አካባቢውን ለማረጋጋት በ2007 ዓ.ም ዩናሚድ በሚል ምሕፃር የሚጠራው የአፍሪካ ኅብረትና የተባበሩት መንግሥታት ድርጅት ጥምር ዘመቻ ዳርፉር ላይ መሰማራቱን ርዕስ አንቀጹ ይናገራል። በርካታ ቁጥር ያላቸው ተኩስ የማቆም ስምምነቶች ቢፈረሙም በ2006 እና በ2011 ዓ.ም የተፈረሙ ሁለት የሰላም ስምምነቶች ቢኖሩም ከዋነኛ ተቀናቃኝ ቡድኖች መካከል ሁለቱ የፍትሕና የእኩልነት ንቅናቄ ጅብሪል ኢብራሂም እና የሱዳን ነፃ አውጪ ጦር አብዱልዋሂድ ስምምነቱን ሳይፈርሙ መቅረታቸውን ጠቁመዋል። የሱዳን ነፃ አውጪ ጦር አብዱልዋሂድ በማንኛውም የሰላም ስምምነት ውስጥ ላለመግባት በተደጋጋሚ አሻፈረኝ ማለቱን በጸብ ላለመፈላለግ የተናጠል ውሳኔ ላይ ላለመድረስ መወሰኑንና ይልቁንም ከመንግሥት ኃይሎች ጋር በግጭቶች ለመቀጠል መምረጡን ርዕሰ አንቀጹ አመልክቷል። ግጭቶች ባለፈው መጋቢት እንደገና አገር ሽተው መንግሥቱ የወታደሮቹን ቁጥር መጨመሩንና ውጊያው መባባሱን ገልጾ በያዝነው ሰኔ መጀመሪያ አካባቢ የሱዳን ነጻ አውጪ ጦር አብዱልዋሂድ በማዕከላዊ ዳርፉር ግዛት በገባበት ግጭት ምክንያት እንደገና በሺሆች የሚቆጠሩ ሲቪሎች መንደሮቻቸውን እየጣሉ እንዲሸሹ ያደረጋቸው መሆኑን አስታውቋል። ባለፈው ሰኔ 12 የዩናይትድ ስቴትስ የእንግሊዝና የኖርዌይ መንግሥታት ባወጡት የጽሑፍ መግለጫ ውጊያውንና በዳርፉር ጀበልማራ አካባቢ የተቀሰቀሰውን ጎሳ ግጭት ማውገዛቸውን አመልክቷል። መንደሮች የተቃጠሉበትን ከፍተኛ ቁጥር ያላቸው ሰላማዊ ሰዎች የተገደሉበትን የተጎዱበትንና ዘጠኝ ሺህ ሰው የተፈናቀለበትን ሁከት መከራ ሲቪሉ ሕዝብ ተሸክሞ እንዲቀጥል ተገዷል ብሏል። መግለጫው ለዳርፉር ግጭት አንዳችም ወታደራዊ መፍትሔ እንደሌለ የጠቆመው የሀገሪቱ መግለጫ አደፍራሾች ባላቸው ወገኖች ላይ ማዕቀብ የመጣል ሐሳብ ግምት ውስጥ እንዲገባ ማሳሰቡንም ርዕሰ አንቀጹ ጠቅሷል። ተዋጊዎቹ ወገኖች ሁሉ ወታደራዊ እንቅስቃሴዎቻቸውንና በጸብ መፈላለጋቸውን ባፋጣኝ እንዲያቆሙ ያልተገደበ ሰብአዊ አቅርቦት እንዲደርስ መንገድ እንዲከፍቱና ቋሚ ተኩስ የማቆም ስምምነት ላይ እንዲደረስም በአፍሪካ ህብረት ከፍተኛ ቡድን በሚመራ የሰላም ሂደት ውስጥ እንዲሳተፉ ሦስቱ መንግሥታት ማሳሰባቸውን ርዕሰ አንቀጹ አስታውቋል። በግጭቶቹ ውስጥ እየተሳተፉ ያሉ ወገኖች ሁሉ መታቀብ እንዲያሳዩና ወደ መፍትሔ ለመዝለቅ ወደሚያስችል ድርድር እንዲገቡ መግፋቷን ዩናይትድ ስቴትስ ትቀጥላለች ብሏል ርዕሰ አንቀጹ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ሬዲዮ የአማርኛ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚተላለፈው ስርጭት ለዛሬ ያዘጋጀነው ነው የአንድ ሰዓት ፕሮግራም እስ ጋ ያበቃ። ያስተናገድናችሁ ኔረን ፍሳዬና አዲሱ አበበ ነን ከአቀናባሪው ንጉሱ ታምሬ፣ ከዋና አዘጋጇ ትስታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞችን ጋር እንመለሳለን። አሁን የትግርኛ ስርጭት የሚተላለፍበት ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።